እስካሁን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ሆነው ያገለገሉት አንቶኒዮ ጉቴሬስ የተባበሩት መንግስታት ድርጅት ቀጣዩ ዋና ጸሐፊ ናቸው። የመንግስታቱ ድርጅት አንድ ምዕራፍ ገለጠ። ስምንተኛውን ዋና ጸሐፊውን ባንኪሙንን አሰናብቶ ዘጠነኛውን ጉቴሬስን ከነገ በስቲያ ጃንዋሪ 1 2017 ዓ ም ወይም እሁድ ታህሳስ 23 2009 ዓ ም ያስተናግዳል። በተባበሩት መንግሥታት ድርጅትና ማንነቱ ላይ በጉቴሬስም ማንነት ላይ ትንታኔዎችን እናስተናግዳለን። እኛም ዛሬ የያዝናቸው ፕሮፌሰር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። በታዋቂው ስክሪፕስ የጋዜጠኝነት ትምህርት ቤትም እንደዚሁ መምህር ናቸው። ዶክተር ብሩክ ኃይሉ በዩኔስኮ በተባበሩት መንግሥታት ድርጅት የትምህርት የሳይንስና የባህል ተቋም ኢትዮጵያን ወክለው ፓሪስ ላይ ታገልግለዋል። እንደዚሁም በዋሽንግተን የኢትዮጵያ ምክትል አምባሳደር ሆነው ሰርተዋል። ዶክተር ብሩክ ኃይሉ ከዶክተር ብሩክ ጋር ያደረግነው ውይይት ይቀጥላል። ዶክተር ብሩክ እስቲ አንድ ጊዜ ወደ ተባበሩት መንግስታት ድርጅት ወደ ራሱ ተልእኮ መለስ ልበልና። ባለፉት የተባበሩት መንግስታት ድርጅት ባስቆጠረው እድሜ ምን ፋይዳ ለዚች ዓለም አበርክቷል? ይሄ በጣም በጣም ለሰአታት የሚያነጋግረን ጉዳይ ነው፣ ግን እንደው ባጭሩ ጨምቀን ለማቅረብ የተባበሩት መንግስታት ድርጅት አንደኛ የተመሰረተውም ሁላችንም እንደምናስታውሰው ዓለም ያው ከሁለተኛው ዓለም ጦርነት ወጥታ አማራጩ ምንድን ነው፣ ለሰላም ትኩረት መስጠት አለብን ደህንነት፣ እያንዳንዱ ሀገር ደህንነት የትንሹም የትልቁም አገር የሀብታሙም የድሃውም ሀገር በወታደራዊም ኃይል ጠንካራም ደካማም የሆኑት ሁላችንም እንደ ጋራንቲር፣ እንደው ጋራንቲር የሚሆን ድርጅት ዋስትና የሚሰጥ ዋስትና፣ አመሰግናል፣ ዋስትና የሚሰጥ ድርጅት፣ አንድ አለም አቀፍ የሆነ ድርጅት ያስፈልገናል በሚል የተቋቋመ ድርጅት ነው። ቀደም ሲልም አቶ ሰለሞን ሁላችንም እንደምናውቀው ይሄ ሊግ ኦፍ ኔሽንስ ይባላል። የመንግስታት ማህበር ነው፣ የመንግስታት ማህበር የነበረው የኢትዮጵያ ሀገራችን ከጥቁሩ ዓለም ለየት ባለ ሁኔታ አባል ሆና ብቸኛዋም ነበረች። ብቸኛዋ ትክክል አገር ሆና በወቅቱ አባል ሆና የተንቀሳቀሰች እና ጣሊያንም ሀገራችንን በሚወርበትም ወቅት አባል ነበር። ያው ከጥቃታችን ሊያድኑን አልቻሉም። በነበረው የፖለቲካው ድንቅጥ፣ በዛም በዛም እና በመሳሰለው ድርጅቱ ተዳክሞ ስራውን በሚገባ ስላልተወጣ ከስሞ ወድቋል። በሱ ትላይ ነው ተመስርቶ ነው ዩናይትድ ኔሽን የተባበሩት መንግስታት ድርጅት በሺ ዘጠኝ መቶ አርባ ሶስት አርባ አራት ጀምሮ ንግግር በሰፊው ተጀመረ። አርባ አምስት ላይ ኦፊሻሊ ስራውን ለመጀመር የበቃው እና ጥያቄን ለመመለስ እኔ ሌላ አይደለም። ለምሳሌ የተባበሩት መንግስታት ብዙ ጊዜ በተወሰነም ቢሆን ይወቀሳል። ለምሳሌ ምን ያመጣው ፋይዳ አለ? ተቆልኩሎ ኒውዮርክ ተቀምጠው ዓለም ላይ ያለው ችግር እየበዛ እንጂ እያነሰ አይደለም። በሀገራት መካከል ያለው መናቆር እና መዋጋትም የቀነሰ ሳይሆን የጨመረ ነው የሄደው። የተባበሩት መንግስታት ድርጅት ከተቋቋመ ወዲህ ብዙ ጦርነቶችን አይተናል። ቀዝቃዛ ጦርነትን የሚያክል ግዙፍ የሁለት ዓለሞች ጦርነትን አይተናል። ረሃቦች ተስፋፍተው አይተናል። የዓለማችን የተፈጥሮ አካባቢም ወደ ተሻለ ሁኔታ አይደለም እየሄደ ያለው የሚሉ በጣም ብዙ ሰዎች በረሃብ በጦርነት ሲረግፉ አይተናልና ምን ጠቀመን የሚሉ ብዙ አሉ። በንግግራችንም በሱ የጀመርኩትም እንደ ነገሩን በግልጽ ስለሚያስቀምጥለን ነው። ሰው የሚረሳው ታዲያ አቶ ሰለሞን እሺ፣ ባይኖር የተባበሩት መንግስታት ባይኖር፣ አለም እንዲሁ ለአንድ ደቂቃ እናስቡ። የተባበሩት መንግስታት የሚባል ድርጅት ባይኖር ምንድን ነው ለአለም እንድምታው ብለን ስንል ብዙ ችግር ውስጥ ነው የምንወድቀው። የተባበሩት መንግስታት ስላለ ነው ሌላው ቢቀር መቶ ዘጠና ሶስት አባል ሀገራት ተሰብስበው አለም አቀፋዊ ኮንቬንሽኖች፣ ህጎችን ሊነጋገሮች አሉት የተባበሩት መንግስታት ስላለ ነው። የምግብን ጉዳይና የረሀብን ጉዳይ ለማስታገስ እንቅስቃሴ የተደረጉ ብዙ ብዙ በሚሊዮን የሚደርሱ የዓለም ዜጎች እርዳታ የሚቀርብላቸው የተባበሩት መንግስታት ስላለ ነው። ሰላምና ደህንነት እንቅስቃሴዎች፣ ሰላምን ማስከበር የዩናይትድ ኔሽን ፒስኪፒ ሚሽኖች በመላው ሀጉራት እየተንቀሳቀሱ ያሉት ወጪ ከፍ ቢልም የተባበሩት መንግስታት ስላለ ነው። በጤናው መስክ ብዙ ብዙ ዓለም አቀፋዊ ቻለንጆች እንደ ኢቦላ ለምሳሌ አሁን ቅርብ አመታት ኢቦላ እንደታየው የተባበሩት መንግስታት ነው እያስተባበረ የዓለም ልቃን ሳይንቲስቶችን፣ የዓለም ሀገሮችን፣ ገንዘብም እየተለመነም እባካቸው የተባለ ለሪሰርች እና ለፕሮጀክቶች እየተሰጠ ይህንን ትልቅ ቻለንጅ ሊመከትም የተደረሰው በተባበሩት መንግስታት ነው። መኖሩ ይሄ ነው የማይባል ጠቀሜታ አለው። ግስንግስ ችግሮች ቢኖሩ ክሉ መኖሩ ለሰው ልጅ ሌላ ምንም ተስፋ የለም። አለማችን ይኸው ሰባት ነጥብ ሶስት አራት ቢሊዮን ህዝብን አሁን በአለማችን ያለው ይሄንን የሚያስተባብር የአለማዊ ጉዳዮች ግሎባል ኢሹዎችን የሚያስተባብር አንድ ተቃዋሚ ቢኖር ለዚህ ለአለም ህዝብ ይኸው ድርጅት ነው። ይሄ ድርጅት ባይኖር ሁሉም በየፊናው ሁሉም በየጎጡ በተበታተነ ሁኔታ ገንዘብም ሆነ ጥረቱንም በተበታተነ ሁኔታ የሚንቀሳቀስበት አለም ይሆናል። የሰላም ሁኔታውም እና የመረጋጋት ሁኔታውም እየቀነሰ ይመጣና፣ ጉልበተኞች ነገር ቢቀር በተባበሩት መንግስታት እኮ ነው የተጋለጡ እንቅስቃሴያቸው ሁኔታቸው አጎላጎል የሆነ ውሳኔያቸው የሚወገዙበትም አሜሪካንን ጀምሮ ራሽያንንም ጫናንም የሚወቀሱበት በሂውማን ራይትስ በደሎች በመሳሰሉ ሰብአዊ መብቶች ጉዳዮች በሰብአዊ መብት ይሄ ነው የማይባል ጠቀሜታ አለው። መኖሩ ይመረጣል ካለ መኖሩ። ባይኖር እንግዲህ እናስበው ትንሽ የሚያሰጋ ዓለም ውስጥ ይከተናል የሚል አስተያየት ያለ። በተለይ ጥቃቅን ሀገሮች ለብቻቸው አባንደን ለብቻቸው ተጥለው ወይም ተረስተው ተገፍተው እንደ ፍጥር ጥላችሁ ተብለው የሚረገጡበትና የሚደቆሱበት ዓለም ላይ እንደርሳለን። የተባበሩት መንግስታት ስላለ ነው። ለምሳሌ የተባበሩት መንግስታት ዓመታዊ ወጪ አለ ጥቃቅ ትናንሽ አፍሪካ ሀገሮች፣ ካረቢያን እና የመሳሰሉት የሲ ሀገሮች ጥቂት ገንዘብ ከፍለው የተባበሩት መንግስታት ያውም ማይከፍሉ አሉ። በነገራችን ላይ አመታዊ ህሳባቸውን ከፍለው የሚያገኙት ጠቀሜታ ግን ይሄ ነው ማይባል ነው። ስንት ጥፍ ነው ከተባበሩት መንግስታት ጥቅም የሚያገኙት እንደው ለሕልውናቸውም በጤናውም በኢኮኖሚውም በዩኒዶ ዩኤንኢፒ ኢንቫይሮመንታል ፕሮግራም ዩኤንዲፒ ዩናይትድ ኔሽንስ ዴቨሎፕመንታል ፕሮግራም በክላይማት ቼንጅ የሚደረገው ኮንቬንሽን በአየር ንብረት፣ በምግብ፣ በአየር ንብረት በመሳሰለው ሁሉ ዩናይትድ ኔሽን ነው ኤክስፐርቶችን እያስተባበረ ለእነዚህ ለከምላለው ሀገሮች መቶ በላይ ለሆነ ሀገሮች ከመቶ ዘጠና ሦስቱ በተለይ ጠቀሜታ የሚገኘው እና መኖሩ በጣም ጠቀሜታ ያለው ነው የሚል አስተያየት በመስጠት ምፈልገው ዶክተር ብሩክ አንዳንድ የዓለም አቀፍ ግንኙነቶች ተንታኞች የፖለቲካ ተንታኞች ስለተባበሩት መንግስታት ድርጅት ሲናገሩ አሜሪካ እንደፈለገችው የምታሽከረክረው አሜሪካ አለምን ለመቆጣጠር የምትጠቀምበት ሌላ የውጭ መሳሪያ ነው እንጂ በአብዛኛው ለዓለም ይህንን ያህል ያበረከተው አስተዋጽኦ የለም። ከአሜሪካ ፍቃድ ውጭ ባይኖርም ቢኖርም የአሜሪካ ፍቃድ ነው የሚሆነው የሚሉ አሉና የአሜሪካ እጇ ምን ያህል ሩቅ ነው? ምን ያህል ጠንካራ ነው? በመንግስታቱ ድርጅት ውስጥ ይህም ቁልፍ ጥያቄ ነው። አሜሪካንን በተመለከተ እርግጥ ሀያል ሀገር ናት፣ በፊትም አሁንም፣ በፊቱንም እንግዲህ በዛ መልክ የሚቀጥል ይመስለኛል። ይቺ ሀያል ሀገር አንድ ሶቨረን ሉዓላዊ ሀገር ናት። ይቺ ሀገር ከመቶ ዘና ሶስቱ አንዷ ሀገር ናት እና ብዙ ትችት ይመጣል። እሱ ምንድን ነው የአሜሪካ ጥላ እንደ ዳመና በአለሙ ፖለቲካው፣ በሚሊቴሪው፣ በኢኮኖሚ ሁሉ እንደሚያጠላ ሁሉ በተባበሩት መንግስታት ውስጥም ያጠላል። የአሜሪካ ኦቨርቢሪንግ ይባላል። በጣም ጫንድ በአለም ሁኔታ ከሚገባት በላይ ኢንፍሉዌንሷ፣ እንትኗ ኢንፍሉዌንሷ ይታያል የሚል ወቀሳ እና ጽሁፉም ይጻፍበታል። ይሄ እውነቱን ለመናገር ደግሞ በተወሰነ መልኩ ልክ ነው። ነገር ግን መርሳት የሌለብን አሜሪካ ያናል ሀያል ብትሆንም ደግሞ በተባበሩት መንግስታት ውስጥ አንድ ሀገር ናት። አንድ ሀገር ሆናም በሂማን ራይትስ እንኳን አቢዩዝ አሜሪካ የምትወቀስበት ሁኔታ አለ። ለምሳሌ የመጋለጥ ሁኔታ አለ። በአንዳንድ አጓጎል ለምሳሌ ውሳኔዎች እና በተመሳሰለው አንድ ሉላዊ ሀገር ሆና ከሌሎቹ እኩል ነው የምትቀመጠው። አሜሪካ አቀማመጧም ፊት ፊት ሳይሆን አልፋቤቲካሊ ነው፣ በአልፋቤት ነው የምትቀመጠው። እኩልነት ለማሳየት ነው። በዛ መድረክ ነው አሜሪካም በተገባም ባልተገባም ሁኔታ የምትወቀሰው የምትቀርበው ይሄ እንግዲህ ምን ያህል አትሊስት ኢጋሊቴሪያን አትሊስት ሲምቦሊክ ቢሆንም፣ አዎ ሲምቦሊክ ቢሆንም የእኩልነት ነጸብራቁን ይታያል። በተባበሩት መንግስታት እና አገሮች ቢወቅሱ መርሳት እኮ የሌለብን ይህንን ግዙፍ አለማዊ ድርጅት ማን ነው ተሸክሞ የሚሄደው ብለን ስንል፣ የአፍሪካ ሀገሮች ጥቃቅኖቹ፣ እዚያ የሩሲያ፣ የላቲን አሜሪካ ሀገር ወይም ኢቨን ሌላው ቀርቶ ሀብታ የሚባሉት ሀገሮች አይደሉም። ባጀቱን ብንመለከት ግዙፉን ባጀት የሚሸከም አንድ ሀገር ነው። ያም ብቸኛ ሀገር ማን ነው? አሜሪካ ነው። የአሜሪካ አስተዋጽኦ እዚህ ላይ እንግዲህ የሚታይ ይሆናል። ይሄ ሁሉ አለም አቀፋዊ ስራዎች ከሰላም ማስከበር ጀመረ አለም ህዝብ ድሃውንም መመገብ፣ ስደተኛውንም መደጋገፍ የመሳሰለውን ሁሉ ዘርፈ ብዙ የተባበሩት መንግስታት እንቅስቃሴ በአሜሪካ ችሮታና በአሜሪካ ታክስ ፔየሩ በግብር ከፋዩ ህዝብ ላይ ጫንቃ ላይ ሆኖ የሚከፈል የሆነ በቢሊዮን ነው አሜሪካ አስተዋጽኦ የምታደርገው። ሌላው ቀርቶ የአሜሪካን አስተዋጽኦ ከሌላ አውሮፓ ሀገሮች ጋር ስናወዳድረው ሰፊ ልዩነት አለ። በፐርሰንት ደረጃ ራሽያን ራሽያ ፌዴሬሽንን ብናይ እንደዛው ነው። እርግጥ በተወሰኑ ዓመታት ማስተካከያ ባጀት ላይ ይደረጋል። አስተዋጽኦ ላይ የሻይኖች ከፍ እያለ መጥቷል። እና ይህን መርሳት ይመስለኛል አሜሪካንን ወቅሶ በሌላ በኩል ደግሞ የተባበሩት መንግስታት እንቅስቃሴና የተባበሩት መንግስታት ገንዘብ ፈልጎ ሁለት ማይሆን ነገር አሜሪካንን ጠልቶ የአሜሪካን ደግሞ ገንዘብ ድጋፍ መፈለግ ደግሞ የተለያየ ነገር ነው ስለዚህ የአሜሪካ አስተዋጽኦ በተለያየ ፎረን ፖሊሲ አሜሪካ የምትወቀስም ለተባበሩት መንግስታት የምታደርገው ግን አስተዋጽኦ ይሄ ነው ማይባልና የሚዘነጋ አይደለም በአንጻሩ ደግሞ በአሜሪካ ጥቅምና አይን ስናየው አሜሪካንን የመሰለ ሀያል ሀገር ምርጫ ሁልጊዜ ምንድን ነው የአንድ አለማዊ አለም አቀፋዊ ድርጅት አባል ሆኖ ከመሰል ሀገሮች ጋር ከመሰል ማለት ሶቨረን ሀገሮች ሎላ ሀገሮች ጋር አብሮ መሳተፍ ይመረጣል። አንድ ሀገር ብቻዬን አልገባም ብቻዬን ውጭ ሆናለሁ ካለ ውርጭ የሚመታው ብርድ የሚነካውም እሱ ነው። በአሜሪካም ታይቷል። ውድሮ ዊልሰን ለምሳሌ በሁለተኛውና በአንደኛውና በሁለተኛው አለም መካከል ላይ አሜሪካ ሊግ ኦፍ ኔሽንስ አባል መሆኗን ያልፈለገችበት ወቅት ነበረ። ያ ራሱ የአሜሪካንን ጥቅም በተወሰነ ደረጃ ጎድቷታል። ስለዚህ ውጭ መሆንን ማንም ሀገር አይፈልግም። ሀብታምና ኃይለኛ እንደ አሜሪካ ያለም ሀገር ቢሆን ውጭ ከመሆን ውስጥ ሆኖ የተባበሩት መንግስታትን እየደገፉ የዓለምን አለምን ህብረተሰብ መደገፉ ይመረጣል እና የአሜሪካ አቋምንም በዚህ ጥያቄ ጋር አስታክኬ እንደ ለማጋራት ስለፈለግኩ ነው። ስለ አሜሪካ ምን ያህል ጠቀሜታ አለን አሜሪካ የሚለውን ለማስረገጥ የፈለግኩ። ሌላው ጥያቄ ብዙ ጊዜ የሚነሳው እንደምንሰማው፣ ዶክተር ብሩክ የተባበሩት መንግስታት ድርጅት በሙስና የተዋጠ ድርጅት ነው። አሰራሩ ደካማና እየተበላሸ ነው። የሚጠበቅበትን አስተዋጽኦ አያበረክትም በመዋቅሩ ምክንያት ከጥቅሙ ወጪው የሚበላው ገንዘብ ይበልጣል፣ የሚበላው ጊዜና ጉልበት ይበልጣል፣ የሚያባክነው እውቀት ይበልጣል እየተባለም ነው የሚወቀሰው እና ይሄንንስ የተባበሩት መንግስታት ድርጅት ይገነዘባል ብለው ያስባሉ? አዎ፣ አዎ ይገነዘበዋል ችግ ችግራቸውንም ያውቃሉ ነው የምለው። ዶክተሩም ችግሩን እያወቀ ራሱን ያክምም ሆኖ ነው እንጂ ነገሩ ችግራቸው ማወቅ ያውቃሉ። እንግዲህ ምንድን ነው አመራርም ወሳኝ ነው። ይሄ ግዙፍ ድርጅት ብዙ ቻለንጆች አሉት። ብዙ ገንዘብ በቢሊዮን የሚቆጠር ገንዘብን የሚያንቀሳቅሱት ወጫቸውን በተመለከተ አንተ እንደጠቆምከው አወሳሰን ላይ ግን ችግር አለ። ለምሳሌ እንደልበልህ የተወሰኑት መሪዎች አሁን ለምሳሌ አንቶኒ ጉታሬዝን አንስተሃል፣ ሁሉ መነሻችን የሆነው እሳቸው የሚታወቁበት አንዱ ምንድን ነው፣ አስር ዓመት ሁለት ጊዜ ተመርጠዋል። የተባበሩት መንግስታት የስደተ ዩንኤችሲር ስደተኞች ድርጅት ዋና ዳይሬክተር ሆነው ሲሰሩ በምንድን ነው የታወቁት? እሳቸው ማዕከላዊው ቢሮ ጂኒቫ ነው መቀመጫው ጂኒቫ ስዊትሰርላንድ ያሉትን ስታፎች ዋና መስሪያ ቤት የሚሰሩት በመቶ መቶ የሚቆጠሩትን ሂዱ ስሩ፣ ስራው ያለው ጄኒቫ ሳይሆን በመላው ዓለም በየኮንቲነንቱ ነው ብለው ማባረር እንኳን ማለት አልፈልግም፣ ትክክል አይደለም። ማሰማራት ነው። አዎ ገፍቶ ያሰማሩ ሰው ናቸው። አሁንም ትልቅ እንድምታና ተስፋ የተጣለውም እንደ አንቶኒ ጉቴሬዝ የሆነ ጠንከር ያለ አመራር በተግባርም ያሳየ የፖርቱጋልንም ኢኮኖሚ በእግሩ ያቆመ ፖርቱጋልም የአውሮፓ ሕብረት አባል እንድትሆን ያደረጉ ጠቅላይ ሚኒስትር በነበረው ጊዜ ነው ፖርቱጋል አባል የሆነችው። እንዲህ እንዲህ በተግባራቸው እንትን ማናቆትን ያተረፉ እና ሃንድስ ኦን ይባላል ሸሚዛቸውን ጠቅልለው በደንብ ስራ ውስጥ የሚገቡ ሰው ስለሆነ እንደዚህ አይነት ሰው ሲመረጥ የተባበሩት መንግስታት ውጤት ያመጣል ለውጡንም ይታያል። ለምሳሌ ባን ኪሙን ጋር ሲያወዳድሩ ለመታማት ሳይሆን ለስለስ ያሉ ነው እንግዲህ የእስያ ባህላቸው ካልቸራቸው አነጋገርም ይሆናል ከሞላ ጎደል ያንም ያንጸባርቁት። ግን እሳቸው እንደ ኮንሲሊያቶሪ እንደ አንተምተው አንተምተው አንተም ሰው እንደ አስታራቂ በጣም አዎ፣ በጣም ዝቅ ባለ ቢሃይንድ ደ ሲን የመስራት ሁኔታ ነው የሚታይባቸው፣ ከጀርባ ሆነው መስራት። ቢሮክራሲና አሁን ያልከውን ግን ብዙ አስር አመት ሆናቸው ሁለቴ፣ ለመውቀስ ሳይሆን ብዙ አልገፉበትም ነው የሚባለው። የዘመድ ስራ ያልከው ትክክል ነው ብዙ ይወራል መቼም። ከውስጥ መስራት ሌላ ነገር ነው። ከውጭ ሆነን ከሚጻፉት ሪፖርቶችና ከምንድን ነው እርግጥ በዩናይቴድ ኔሽን ለተወሰነ ዓመታት የትውልድ ሀገር ኖክ እየሰርች ያለው ዩኔስኮ ፓሪስ እዛም አንዱ አጀንዳ ነበረው ። ሁልጊዜ ኤግዚክቲቭ ቦርድ ሲቀርብ ውይይት ላይ ምንድን ነው ይህን ኮራፕሽን እና አንድ ሁለተኛ ደግሞ ከስራው ጋር የማይመጣጠን የሰው ሀይል ብዛት ብዙ መኖሩ፣ የኮንትራት ስራ አሰጣጡ፣ የሳብ ኮንትራክት ስራ አሰጣጡ ዘመድ ጋርና ከክልል ከከኝ በሚል አሰራር ላይ የተመሰረተ መሆኑ በሚል ይወቀሳልና፣ የተባበሩት መንግስታትም ከዚህ ችግር የሚለየው ምንም ነገር የለም። ግን ችግሩ እንዳለ ነው። ችግሩን በተወሰነ ጊዜ የሚያቃልሉ ሰዎች ይመጡበት ጊዜ አለ። እንደገና የሚያገረሽበት ጊዜ አለ። እንደገና ደግሞ ጠንካራ ሰው ሲመጣ የሚስተካከልበት ጊዜ አለ። ግን አንድ ነገር ግን ማይታበል ምንድን ነው? ስራው ብዙ ነው። ስራው ግሎባል ነው። ለዛ ስራ ተመጣጣኝ ሰው ግን መመደብ አለበት። ያ ተመጣጣኝ ሰው ደግሞ በሺህ የሚቆጠር እንጂ በጥቂት መቶዎች ሰዎች የሚሸፈን አይደለም። እና ይሄ ግዙፍ ድርጅት በግዙፍነቱ ይቀጥላል። ምናልባት ይሄ ስቡን ፋቱን ይሄ ሪደንደንት የሆኑ ተደራራቢ የሆኑ ሥራ የሚሰሩት አካላትን ስባቸውን ወይም ቁጥራቸውን ለመቀለስ ሙከራ ይደረግ ይሆናል። አሁን በሚቀጥሉት አመታት፣ ነገር ግን ስራው ግን ግሎባላይዜሽን ፕሮሰሱ አለማዊነቱ እየጨመረ ሂደቱ በጨመረ ቁጥር ስራውም እየበረታ ነው የሚሄደው። የስራውም አይነት እየጨመረ ነው የሚሄደው። ከአየር ሁኔታ እስከ ሰላም ማስከበር፣ ከምግብ ሁኔታ እስከ ኢኮኖሚክ ሁኔታ፣ ሶሻል ሁኔታ፣ ትምህርት፣ ባህል፣ ሁሉን አቀፍ አለም አቀፋዊ ስራ ስለሆነ የሰው ኃይል እንኳን በጣም ድራስቲካሊ የሚቀንስ አይመስለኝም። አስፈላጊነቱም እንደተጠበቀ ይሆናል የሚል አስተያየት ነው መስጠት። ያው ዋናው በተሳካ ሁኔታና ትርጉም ባለው ሁኔታ ውጤት ማስመዝገብ መቻሉ ነው። ድርጅቱ ለምን ሰው በዛ አነሰ፣ ለምን ገንዘብ በዛ አነሰ ሳይሆን የሚጠበቀው ውጤት ይገኛል ወይ ነው። ከተባበሩ መንግስታት ድርጅት እስቲ እስቲ አንድ ነጥብ ደግሞ ላንሳና እስካሁን ድረስ ከዘለቁት የድርጅቱ መሪዎች እርሶ ማንን ይበልጥ ያደንቃሉ እና ለምን? ቁልፍ ጥያቄ ነው። አሁን አንቶኒዮ ዘጠነኛው ዋና ጸሐፊ ነው የሚሆኑት። ባንኪሙን ስምንተኛው ናቸው። ከስምንቱ ሰዎች በጣም የሚደነቁት ዳግ ሀመርሾልድ ናቸው። የስዊድን ዜጋ የነበሩት፣ በነገራችን ላይ ሁለተኛ የተባበሩት መንግስታት ዋና ጸሐፊ የነበሩት ዳግ ሀመርሾልድ ናቸው። እሳቸው አሟሟታቸው በኮንጎ ሰላም ፒስ ኪፒንግ ሚሽን ላይ አፍሪካ ጉዳይ ወዲህና ወዲ ሲሯሯጡ፣ አመራር ሲሰጡ በአውሮፕላን አደጋ በደረሰው ግጭት ነው ህይወታቸው አንታይምሊ ጊዜ በተርማቸውንም ሳይጨርሱ ነው ያረፉት። በአደጋ ነው የሞቱት ዳግ ሀመር ሾልድ። ዳግ ሀመር ሾልድ ግን በአንደኛ እንትን አደንቃለሁ። የመጀመሪያው የኖርዌይ ሰው ናቸው ትሪግቭ ሊ የሚባሉ እሳቸውም የሚደነቁ ናቸው። ሌላው ብዙ ጊዜ እንደተደበቀ ወርቅ የሚቆጠሩ የበርማ ተወላጅ አሁን ማይንማር ነው የሚባለው ኡታንት ናቸው። ኡታንት ሦስተኛው ዋና ጸሐፊ ነበሩ። ሁለት ተርም ከዛም በላይ አገልግለዋል ዳገመር ሾልድ ሲሞቱ የእሳቸውን ተርም ጨርሰው እንደገና ደግሞ ሁለት የተመረጡ አገልግለዋል እሳቸው ፌመስ ናቸው የሚደነቁ ናቸው ጃቬር ፔሬስ ደኮያ የመጀመሪያው ከላቲን አሜሪካ የመጡ ዋና ጸሀፊ ነበሩ እሳቸውም ከላቲን አሜሪካ የመጀመሪያ ሰው ናቸው የሚደነቁ ናቸው ኩርት ቫልድሃይምም አሉ የኦስትሪያው ተወላጅ ናቸው ሌላው እንግዲህ ወደ አፍሪካ ስንመጣ ሁለት ሰው አለን አንዱ ቡትሮስ ቡትሮስ ጋሊ ናቸው ቅርብ ጊዜ የሞቱት እሳቸው አንድ ተርም ብቻ ነው ያገለገሉት የሰሜን አፍሪካ እና መካከለኛው ምስራቅን ወክለው ነው ከዛ ኮፊ አናን ናቸው እሳቸው ሁለት ተርም አገልግለዋል የጋና ዜጋ ናቸው ከዛ ባንኪሙን የቀጠሉት እና ባድናቆት ደረጃ ምንድን ነው ዳግ ሀመር ሾልድን በአንደኛ ደረጃ አስቀምጣቸዋል የተባበሩት መንግስታት ድርጅት ዋና ጸሐፊ ምንድን ነው ትርጉሙ? ምንድን ነው ፋይዳው? ምንድን ነው ዓለም የሚያገኘው ከተባበሩት መንግስታት ድርጅት ዋና ጸሐፊ ማንነት ጠነከረ፣ ላላ? ይሄ በጣም ሰፊ ጥያቄና መሰረታዊ ጥያቄ ነው። የተባበሩት መንግስታት ዋና ጸሐፊ ስራው በምን እንደው በምሳሌ ባቀርብ እንደው ትንሽ ገላጭ ይሆናል ብዬ ስለምገምት ነው። ትልቅ ኦርኬስትራ አለ መቶ ዘጠና ሶስት አባላት ያሉት ትልቅ የሙዚቃ ኦርኬስትራ አለ። መቶ ዘጠና ሶስት ማለት እንግዲህ የተባበሩት መንግስታት መቶ ዘጠና ሶስት አባል ሀገራት ነው ያሉት እና ይህንን መቶ ዘጠና ሶስት አባላት ያለውን ሙዚቃ የተለያየ ሙዚቃ መሳሪያዎች ከትልቁ እስከ ትንሹ የሚጫወቱትን አባላት የሚያስተባብር የሚመራ የኦርኬስትራው መሪ አድርጌ ነው ቢገልጽ ማቅረብ ፈልገው ያን ሁሉ ቀናዊ ዴይ ቱ ዴይ ይባላል ከቀን ቀን የሚሰራውን ስራ እንደገና ከእያንዳንዱ አገር ጋር ያለውን ኮንታክት ግንኙነት፣ እንደገና ደግሞ የተባበሩት መንግስታት ብዙ ስፔሻላይዝድ ኤጀንሲዎች አሉት። እንደገና ዋና ጽህፈት ቤቱ ኒውዮርክ ሲቲ፣ እዛም ያሉትን በሺ የሚቆጠሩ ሰራተኞች በየዲፓርትመንቱ፣ በየስራ ክፍሉ የተመደቡትን የሚያስተባብሩ የኦርኬስትራው መሪ ናቸው በሚል ባጭሩ ላቅርብ እፈልጋለሁ። ፕሮፌሰር ብሩክ ኃይሉ በነገራችን ላይ ዘጠነኛው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ እንደሚመረጡ ቀደም ሲል ተንብየው ትንበያቸው የሰመረላቸው ምሁር ናቸው። ተመራጭ ፕሬዚደንት ዶናልድ ትራምፕ የፊታችን ጥር 12 ሥራ ሲጀምሩ ለተባበሩት መንግስታት ድርጅት ሁኔታዎች የተለየ ይሆናሉ ሲሉ ዝተዋል።